ዛሬ ምክር ቤታዊ ምርጫ ያካሄደችው አልጄሪያ አስቸጋሪ የኢኮኖሚ ሁኔታ ውስጥ ነው የምትገኘው። በዚህ የተነሳም የበጀት ቅነሳና የቁጠባ እርምጃዎችን ወስዳለች። የሀገሪቱ ፕሬዝዳንት አብዱልአዚዝ ቡተፍሊካ እንደታመሙ ነው። እሳቸውን ተክቶ ማን ውሳኔዎችን እንደሚያሳልፍ ግልጽ አይደለም። እነዚህ ዛሬ በተካሄደው ምክር ቤታዊ ምርጫ ላይ ተጽዕኖ ያደርጋሉ ከሚባሉት ውስጥ ተጠቃሽ ናቸው። አልጄሪያ ዝግ አገር ብትባልም በርካታ ዜጎቿ ግን ሀሳባቸውን በቀጥታ ከመናገር ወደኋላ አይሉም። ስለ ምክር ቤታዊው ምርጫም ቢሆን ከምርጫው በፊት ቃለመጠይቅ ከተደረገላቸው አልጄሪያውያን አንዳንዶቹ ምርጫ ስለመኖሩ እንኳን አያውቁም አንዳንዶቹ ደግሞ የሚመርጥ መኖሩንም ይጠራጠራሉ እኔ ለመምረጥ የሚወጣ አላውቅምን ምርጫ አለ ይህን በፍጹም አላውቅም አርባ ሚሊዮን ህዝብ ካላት ከአልጀሪያ 23 ሚሊዮኑ ድምፁን መስጠት ይችላል ትልቁ ጥያቄ ግን ከመካከላቸው ምን ያህሉ ዛሬ ድምፃቸውን ሰጥተዋል የሚለው ነው ኢሳንድር አምራኒ በሀገራት መካከል ለሚፈጠሩ ግጭቶች መፍትሄዎችን የሚያጠናው ክራይሲስ ግሩፕ የተባለው ዓለም አቀፍ ድርጅት ባልደረባ ናቸው። በሳቸው አስተያየት ብዙ ሰዎች ድምፅ ለመስጠት ፍላጎት ማጣታቸው በመንግስትና በምክር ቤቱ ተስፋ መቁረጣቸውን ያሳያል። ብዙ አልጄሪያውያን ይህ ምርጫ ምንም ትርጉም የለውም ሊሉ ይችላሉ። ከምክር ቤቱ ምንም ተስፋ የሚያደርጉት ነገር የለም። በቡተፍሊካ የስልጣን ዘመን ምርጫና የህዝብ ተወካዮች ምክር ቤት የሚሰጣቸው ደረጃ መውረዱ በእርግጥ አስገራሚ ነው። ለ18 ዓመታት አልጄሪያን የመሩት የ80 ዓመቱ ፕሬዝደንት ቡተፍሊካ ባጋጠማቸው የአንጎል ውስጥ ደም መርጋት ከባድ የጤና ችግር ላይ ይገኛሉ። በዚህ የተነሳም ለአመታት ለህዝብ ታይተው አያውቁም። ሆኖም አሁንም በይፋ የሀገሪቱ መሪ ናቸው። በአሁኑ ጊዜ አልጄሪያን በትክክል ማን በበላይነት እንደሚመራት ብዙ ግምቶች መሰንዘራቸው አልቀረም። ፖለቲከኞች፣ ጦር ኃይሉ፣ የደህንነት መስሪያ ቤት፣ ተሰሚነት ያላቸው ባለሀብቶች፣ እነዚህ ሁሉ በሀገሪቱ ኃይል ያላቸው የህብረተሰብ ክፍሎች ናቸው ተብሎ ይታመናል። ወደ ምርጫው ስንመለስ የቀድሞ ዲፕሎማትና የኮሚኒኬሽን ሚኒስትር አብዱላዚዝ ረሃቢ የከዚህ ቀደሙን የድምፅ አሰጣጥ ልምዳቸውን ለዶቸቨላ አካፍለዋል። ባለፈው ምርጫ በምርጫ ጣቢያ ወደ አስር ሰዓት ላይ ድምፅ ሰጥቼ ነበር። በወቅቱም የመራጮች ተሳትፎ ምን እንደሚመስል ጠይቄ ነበር። ስምንት በመቶ መሆኑ ነበር የተነገረኝ። ይሁንና ማታ በይፋ የተነገረው ሰማንያ ስምንት በመቶ ተብሎ ነበር። ከአስር እጥፍ በላይ ነው። እኔ የዜግነት ግዴታዬን ተወጥቻለሁ፣ ግን እንደተሰረኩ ይሰማኛል። ከአምስት ዓመት በፊት በተካሄደው ምክር ቤታዊ ምርጫ ድምፁን የሰጠው መምረጥ ከሚችለው 43 በመቶ መሆኑ ተነግሯል። ዛሬ ድምፅ የሰጠው ሕዝብ ምን ያህል እንደሆነ እስካሁን አልታወቀም። አንድ መምህር ለአንድ የአልጄሪያ ጋዜጣ በሰጡት ቃለመጠይቅ የምክር ቤት መቀመጫዎች ይገዛሉ ይሸጣሉም ብለዋል። ለዚህ ደግሞ በቅርቡ የታሰሩት የገዥው የብሔራዊ ነጻነት ግንባር ዋና ጸሐፊ የተገኘባቸው የመራጮች ስም ዝርዝር የያዘ ወረቀትና ጠቀም ያለ ገንዘብ እንደ አንድ ማስረጃ ይቀርባል። ብዙ አልጀሪያውያን በተለይም ወጣቶች ባለስልጣናት ስልጣናቸውን ማዳበር እንጂ የህዝቡን ችግር ለማስወገድ ይሰራሉ ብለው አያስቡም። ምንም እንኳን የአልጀሪያ መንግስት ከዛሬ ስድስት ዓመት በፊት ከተካሄደው የአረቡ ዓለም ህዝባዊ አመጽ በኋላ ማህበራዊ ጥቅማ የከተማ ጥቅሞችን ከፍ ለማድረግ ቃል ቢገባም አሁን ዝቅ ለማድረግ ተገዷል። ይህ ደግሞ በአንዳንድ ቦታዎች አመጽ እያስነሳ ነው። በሌላ በኩል መንግስት ከዚህ ቀደም ከ150 ሺህ በላይ ሰዎች ህይወት የጠፋበትን ኢስላሚክ ሳልቬሽን ፍሮንት ከተባለው አክራሪ የፖለቲካ ፓርቲ ጋር ሲያካሄድ የቆየውን ትግል አሸንፏል። ይሁንና ሀገሪቱ ተረጋግታ እንድትቀጥል ብዙ መሰራት ይኖርበታል።